सने भागरा चीप्या አሳፋሪና ለሀገራችን የማይመጥን በጥቂት ጽንፈኞች የተጠነጠነ ሴራ እና ደባ ምክንያት ሕይወታቸውን ያጡ የአማራ ርዕሰ መስተዳደር ዶክተር አምባቸው መኮንን የኢፌድሪ ኢታማዦር ሹም ጄነራል ሰዓረ መኮንን በቅርብ ጊዜያት ከመከላከያ በክብር የተሰናበቱት ሜጀር ጀነራል ገዛኤ አበራና የአማራ ርዕሰ መስተዳድር የአደረጃጀት አማካሪ የሆኑት አቶ እዘዝ ዋሴ መስዋዕታቸውን ስንሰማ በጥልቅና መራር ሀዘን ሲሆን ይህ ሰብአዊነት የሌለው ግድያ ኢምባሲያችን በጽኑ ይኮንነዋል፣ ያወግዘዋል። በዚህ ነውረኛ ተግባር ህይወታቸውን ያለፉ ከፍተኛ የሀገራችን አመራሮች የተሰማንን ጥልቅና መራር ሀዘን ለመላው ቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እና ለመላው የኢትዮጵያ ህዝብና ለትውልድ ኢትዮጵያውያን በሙሉ በኤምባሲያችን ስምና በራሴ ስም መጽናናትን እመኛለሁ። በዚህ ኩፉና አሳዛኝ ወቅት የኢትዮጵያ ህዝቦች፣ ብሔር ብሔረሰቦች ህገ መንግስታቸውን እንዲከበር እና የህግ በላይነት እንዲሰፍ ኢትዮጵያውያን በሙሉ በጋራ የሚቆምበት ለሰላማቸው አብሮ በጋራ በአንድነት መታገል የሚያስፈልገው ወቅት ስለሆነ ሁሉም ኃላፊነቱን በአግባቡ እንዲወጣ ለማሳሰብ እወዳለሁ። ለተሰዉት መሪዎቻችን ነፍሳቸውን በገነት ያኖሩልን። አመሰግናለሁ።